ትኩረት በአፍሪካ ጠና ይስጥልን። አድማጮች የትኩረት በአፍሪካ መሰናዶ ተጀመረ። የዛሬው መሰናዶ በሁለት ጉዳዮች ላይ ያተኩራል። የመጀመሪያው በዩጋንዳ የቆሻሻ ክምር ተንዶ ያደረሰውን ጉዳት የሚመለከት ሲሆን፣ ሁለተኛው ሞሮኮ እና አልጄሪያ የሚወዛገቡበትን የምዕራብ ሰሃራ ጉዳይ የሚመለከት ነው። አብራችሁን ቆዩ። ግዙፍ ኤክስካቫተሮች የቆሻሻ ክምር ከአንዱ ወደ ሌላው ያገላብጣሉ። በዩጋንዳ ዋና ከተማ ካምፓላ ዳርቻ ግዙፍ የቆሻሻ ክምር ተንዶ በርካታ ሰዎች ከቀበረ በኋላ የአደጋው ሰለቦች ፍለጋ እየተካሄደ ነው። ኤክስካቫተሮቹ ቆሻሻ በዛቁ ቁጥር የሚገለማ አስቀያሚ ሽታ አካባቢውን ይጫነዋል። ለቁጥር የሚታክቱ ዝንቦች ወዲህ ወዲያ ይራወጣሉ። የተበከለ የቆሻሻ ፈሳሽ ከኤክስካቫተሮቹ አካፋ ላይ ይንጠባጠባል። የኤክስካቫተሮቹ ሹፌሮች ራሳቸውን ከሽታው ለመጠበቅ ሁለትም ሶስትም የኮቪድ መከላከያ ጭንብል ከአፍና ከአፍንጫቸው ላይ አድርገዋል። የቆሻሻው ተራራ ሲናድ ድሆች ከሚኖሩበት የኬቴዚ መንደር እራሳቸውን ማዳን የቻሉት 14 ሰዎች ብቻ ናቸው። ሌሎች ለሕክምና ወደ ሆስፒታል መውሰድ ነበረባቸው። የቆሻሻው ክምር ከተናደባቸው መኖሪያ ቤቶች የ35 ሰዎች አስክሬኖች ተገኝተዋል። ዩጋንዳ ሌሎች የሚተርፉ ሰዎች ካሉ ፍለጋ አስታካሄድ ቆይታለች። የህይወት አድን ፍለጋውን የሚመራው ቀይ መስቀል ግን አደጋው ከደረሰ ከአንድ ሳምንት በኋላ በህይወት የተረፈ ሰው የማግኘት ተስፋ እንደሌለ አስታውቋል። የፖሊስ መኮንኖች አደጋው ወደ ደረሰበት ሰዎች አልፈው እንዳይገቡ በቢጫ የማስጠንቀቂያ ምልክት አካባቢውን አጥረውታል። ዝናባማው ወቅት ቀስ እያለ እየገባ በመሆኑ የቆሻሻው ክምር ዳግም ሊናድ ይችላል የሚል ስጋት አለ። የከተማው ምክር ቤት አደጋው በደረሰበት አካባቢ 200 ሜትር ራዲየስ ውስጥ በሚገኙ ቤቶች የሚኖሩ ሁሉ ወደ ሌላ አካባቢ ሊዘዋወሩ እንደሚገባ ወስኗል። ፕሮስኮቪያ ናባፉ መኖሪያ ቤታቸው ግድግዳ ላይ በቀይ ቀለም ምልክት የተደረገ ሲሆን ግቢያቸው በቢጫ ፕላስቲክ ታጥሯል። የ44 ዓመቷ የአራት ልጆች እናት በመኖሪያ ቤታቸው ሳህኖችና ብርጭቆዎች እየሰበሰቡ ነው። ምልክቱን እንደምታዩት ከዚህ እንድንሄድ ትእዛዝ ተሰጥቶናል። ነገር ግን ይህ ለኛ ፍትሃዊ አይደለም። ከኛ ይልቅ ቆሻሻውን እያስቀደሙ ነው። ጠቅላይ ሚኒስትሩ ትናንት መጥተው ቤታቸው በቢጫ ፕላስቲክ የታጠረ ቤቶች ውስጥ የሚኖሩ በሙሉ ከአካባቢው ለቀው መሄድ እንዳለባቸው ትእዛዝ ሰጡ። አደጋ ውስጥ በመሆናችን በድንኳን ውስጥ ልንኖር ነው። ከዛ ንብረቶቼን፣ ቤቴን ያፈርሷቸው ይሆናል። ነገ ምን እንደሚሆን አናውቅም። ሳሌ ሊገቡ ይችላሉ። ከዚያ አምስት ሚሊዮን ሺልንግ ሰጥተውን ዝም ይላሉ። ነገር ግን የሚሄድበት የለኝም። ፕሬዚደንት ዩወሪ ሙሰቬኒ ለአደጋው ሰለቦች ቤተሰቦች አምስት ሚሊዮን ሺልንግ ወይም አንድ ሺ ሶስት መቶ ዶላር ገደማ ጉዳት ለደረሰባቸው ደግሞ አንድ ሚሊዮን ሺልንግ ለእያንዳንዳቸው እንዲከፈል አዘዋል። ሁለት ሚሊዮን ገደማ ነዋሪዎች ባሏት የዩጋንዳ ዋና ከተማ ካምፓላ በየቀኑ 2500 ቶን ቆሻሻ ይመረታል። ከዚህ ውስጥ 1200 ቶን የሚሆነው ቆሻሻ በጭነት መኪና የሚሰበሰብ ነው። የተቀረው ይቃጠላል ወይም በየጉድጓዱ ይደፋል። በዩጋንዳ ብስባሽ፣ ወረቀት ወይም ፕላስቲክ አንዱ ከሌላው የሚለይበት ሥርዓት የለም። ከሙዝ ልጣጭ እስከ አሮጌ የኤሌክትሮኒክ ቁሳቁሶች አንድ ላይ ወደ ቆሻሻው ተራራ ይከመራሉ። የኬቴዚ የቆሻሻ መጣያ ለዓመታት ለካምፓላ ከተማ አስተዳደር ችግር ሲፈጥር የቆየ ነው። ከ28 ዓመታት በፊት በቦታው ቆሻሻ መጣል ሲጀመር በሶስት ተራራዎች መካከል የሚገኝ ጎርጓዳማ ስፍራ ነበር። ቆሻሻ የሚሰበስቡ ተሽከርካሪዎች ወደ ቦታው እያቀኑ ዝም ብለው የጫኑትን አራግፋሉ። በሂደት የቆሻሻው ጥርቅም ግዙፍ ተራራ ፈጠረ። በተራሮቹ መካከል የነበረው ጎርጓዳማ ስፍራ ከሞላ 16 ዓመታት ተቆጥረዋል። በዚህ ምክንያት የከተማ አስተዳደሩ ጭምር አዲስ የቆሻሻ ማስወገጃ ስፍራ ማዘጋጀት እንደሚያስፈልግ እምነት አለው። ከስምንት ዓመታት በፊት ሙኮኖ በተባለ የከተማው ክፍል ቆሻሻ በአግባቡ ለማስወገድ የከተማ አስተዳደሩ አዲስ ቦታ መርጧል። ይሁንና የአካባቢው ሕግ አውጪዎችና ነዋሪዎች ውሳኔውን የተቃወሙ ሲሆን፣ የቆሻሻ ማስወገጃውን ለመገንባት የሚያስፈልገው ገንዘብም አልተገኘም። በዚህም ምክንያት የካምፓላ ቆሻሻ በኬቴዚ መጠራቀሙ ቀጠለ። ሩዋንዳና ኬንያን መሰል ጎረቤት ሀገራት ቆሻሻ በመለየት ፕላስቲኩን መልሶ መጠቀም፣ ባዮጋዝ ማምረትና አትክልቶችን በማበስበስ ለማዳበሪያነት ማዋል ጀምረዋል። የዩጋንዳ መንግስት ግን በዚህ ረገድ ወደኋላ ቀርቷል። ብሔራዊ የቆሻሻ አወጋገድ እቅድ ይፋ የተደረገው ከአራት ዓመታት በፊት ነው። ይሁንና በገንዘብ እጥረት ምክንያት ተግባራዊነቱ እጅግ ዘግይቷል። ሙዋዳ ንኩይንጊ አካባቢውን በመወከል ምርጫ ተወዳድረው የዩጋንዳ ምክር ቤት አባል ናቸው። ተቃዋሚው ፓርቲያቸው ብሔራዊ የአንድነት መድረክ በኬቴዚ አካባቢ ተደማጭ ነው። አደጋው ከደረሰበት ቦታ አቅራቢያ ቦቲ ጫማ ተጫምተው የቆሙት መዋዳ በመንግስት በኃይል ተበሳጭተዋል። ነዋሪዎችን ወደ ሌላ ቦታ ማዘዋወር ብቸኛው አማራጭ ሆኖ ሊቀርብ አይገባም። የቆሻሻ መጣያው ውጤታን ማስተዳደር ይፈልጋል። በዙሪያው የሚገኙ የመኖሪያ አካባቢዎችን ለአደጋ ሳያጋልጡ የቆሻሻ መጣያውን በአግባቡ የማስተዳደር ኃላፊነት አለባቸው። ለአደጋ እያጋለጠ የሚገኘው በአካባቢው የሚኖሩትን ብቻ አይደለም። ከቆሻሻው የሚወጣው በካይ ጋዝና አስቀያሚ ሽታ ርቀው የሚኖሩ ሰዎች ላይ ጭምር ተጽዕኖ እያሳደረ ነው። ስለዚህ ተገቢ ምርመራ ሊደረግ ይገባል የሚል እምነት አለን። ቀይ መስቀል አደጋው ከደረሰበት ቦታ ራቅ ብሎ በሚገኘው የኬቴዚ የመጀመሪያ ደረጃ ትምህርት ቤት ነጫጭ ድንኳኖች አዘጋጅቷል። አብዛኞቹ ሕጻናት የሆኑ ወደ 120 ገደማ ሰዎች በድንኳኖቹ ውስጥ ተቀምጠዋል አሊያም ጋለል ብለዋል። ከጀርባቸው ሰባት መጸዳጃ ቤቶች ይገኛሉ። ፍራሽ፣ የመጸዳጃ ቤት ወረቀት፣ ሳሙና እና የመሳሰሉ አስፈላጊ ነገሮች ከፍተኛ እጥረት አለ። ፕሮስኮቪ የአና ባፉን የመሳሰሉ እና በመኖሪያ ቤታቸው መቆየት የተከለከሉ ሰዎች በየሰዓቱ ወደ መጠለያው ይደርሳሉ። ጆን ክሊፍ ዋማላ የዩጋንዳ ቀይ መስቀል ባልደረባ ናቸው። በዚህ 120 ሰዎች ይገኛሉ። አብዛኞቹ ሕፃናትና ሴቶች ናቸው። አደጋው ከደረሰ በኋላ ስጋት ያለባቸው ለደህንነታቸው ሲባል ወደ ሌላ ቦታ እንዲዘዋወሩ ተመክረዋል። የጠቅላይ ሚኒስትሩ ጽሕፈት ቤት ምግብ ያቀርባል። ቀይ መስቀል ምግብ ነክ ያልሆኑ እንደ የወባ መከላከያ ጎበር ምንጣፍ፣ የማብሰያ ብረት፣ ድስቶች፣ ሳህኖችና ሳሙና ያቀርባል። በበጎ ፈቃደኞች በኩል ሰዎች አልባሳት፣ የሴቶችና የህፃናት የንጽህና መጠበቂያዎች እንዲለግሱ ጥሪ አቅርበናል። የኬቴዚ የቆሻሻ ማጠራቀሚያ ከአደጋው በኋላ ተዘግቷል። ተሽከርካሪዎች ቆሻሻ በቦታው ማራገፍ አይችሉም። በሳምንቱ መጀመሪያ በካምፓላ የተለያዩ አካባቢዎች ቆሻሻ ተከምሮ ይታይ ነበር። የሀገሪቱ ባለስልጣናት ተሽከርካሪዎች በ30 ኪሎ ሜትር ርቀት ላይ በሚገኘው የኢንቴቤ የቆሻሻ ማጠራቀሚያ ወስደው እንዲያራግፉ ትእዛዝ ሰጥተዋል። የኢንቴቤ የቆሻሻ ማጠራቀሚያ በአንጻሩ ከቪክቶሪያ ሐይቅ አጠቀብ የሚገኝ ነው። የአካባቢ ደህንነት ተሟጋቾች እና የሀገሪቱ የዱር እንስሳት ባለስልጣን በቦታው የሚከመረው ቆሻሻ ሐይቁን እንደሚበክል አስጠንቅቀዋል። ዩጋንዳ ግን በአፋጣኝ የረዥም ጊዜ መፍትሄ ያስፈልጋታል። ለሞሮኮ ንጉስ መሐመድ አምስተኛ ይህ የበጋ ወቅት በታሪክ ትልቅ ስፍራ የሚሰጠው ሊሆን ይችላል። ለአምስት አስርት ዓመታት ከሞሮኮ በስተ ደቡብ የምትገኘው የምዕራብ ሰሃራ ግዛት አሁን ሊያበቃ የሚችል የግጭት ማዕከል ሆና ቆይታለች። በፎስፌት የበለጸገችውና ከአትላንቲኩ ውቅያኖስ ዳርቻ የምትገኘው ግዛት 160 ሺህ ገደማ የሳሐራዊ ሰዎች መኖሪያ ናት። ከግዛቲቱ ስፔን በጎርጎሪዮሱ 1975 ለቃ ከወጣች ወዲህ የሳሐራዊ ሰዎች ሉዓላዊ ሀገር ለመመስረት ግፊት ሲያደርጉ ቆይተዋል። የሳሐራዊ ሰዎች በአልጄሪያ በሚደገፈው ፖሊሳሪዮ ግንባር ይወከላሉ። የራባት መንግስት ግን ግዛቲቱ የሞሮኮ አካል ነች የሚል አቋም አለው። በዚህ ምክንያት በተፈጠረ የረዥም ጊዜ ውዝግብ ሞሮኮና አልጄሪያ በተደጋጋሚ ተጋጭተዋል። ሁለቱ አገሮች ግንኙነታቸውን ከአራት ዓመታት ገደማ በፊት አቋርጠዋል። አልጄሪያ የፖሊሳሪዮ ግንባርን ትደግፍ እንጂ ግዛቲቱን የመቆጣጠር ፍላጎት የላትም። ባለፉት ዓመታት ሞሮኮ በግዛቲቱ ላይ የምታነሳው የይገባኛል ጥያቄ ድጋፍ እያገኘ ሄዷል። በአሁኑ በጋ ደግሞ ፈረንሳይ በጉዳዩ ላይ ስትከተል የቆየችውን ዲፕሎማሲያዊ አቋም ቀይራለች። የ61 ዓመቱ ንጉሥ መሐመድ አምስተኛ ሥልጣን የያዙበት 25ተኛ ዓመት ሲከበር ከፕሬዝዳንት ኤማኑኤል ማክሮ የተቀበሉት የእንኳን ደስ ያለው ደብዳቤ ሞሮኮ ለምዕራብ ሰሃራ ግዛት ያላትን እቅድ ፈረንሳይን እንደምትደግፍ አብስሯቸዋል። የራባት መንግስት በጎርጎሬዮሱ 2007 ያቀረበው ይህ ምክረ ሀሳብ በግዛቲቱ ራስ ገዝ የፖለቲካ ተቋማት ማቋቋም፣ በአትላንቲክ ውቅያኖስ ዳርቻ ወደብ መገንባትን ጨምሮ ኢኮኖሚያዊ እድገትን ማፋጠንን የሚያካትት ነው። ነገር ግን ሞሮኮ የውጭ ጉዳይ፣ የመከላከያና የመገበያ ገንዘብን ትቆጣጠራለች መቀመጫውን በዋሽንግተን ዲሲ ያደረገው የአትላንቲክ ካውንስል ተመራማሪ ሳራህ ዛይሚ የፈረንሳይ ውሳኔ የሚያስከትለው ለውጥ ቀላል እንደማይሆን ለዶቸቨለ ተናግረዋል። ፈረንሳይ እና ስፔን የቀድሞ ቅኝ ገዢዎች በመሆናቸው የምዕራብ ሳህራን ግጭት ሊፈታ የሚችል እጅግ በጣም ትምህርታዊ የሆነ ውሳኔ ነው። ይሁን እንጂ ከቀዝቃዛው ጦርነት ድንበሮች ጀርባ የተደረገው የአሰላለፍ ለውጥ በመስከረም ፕሬዝደንታዊ ምርጫ የሚጠብቀው የአልጄሪያ መንግስት የአጸፋ እርምጃ እንዲወስድ አስገድዶ ቀጠናውን ሊያተራምስ ይችላል። ይህ አልጄሪያን ወደ ሩሲያ እና ኢራን ጥምረት እቅፍ ሊገፋ፣ ወደ አውሮፓ የሚፈሰው ጋዝ ላይም ተጽዕኖ ሊያሳድር ይችላል። በአሜሪካ የሰላም ኢንስቲትዩት የሰሜን አፍሪካ መርሃ ግብር ዳይሬክተር ቶማስ ሂል በዚህ ወር በጻፉት የግል አስተያየት የምዕራብ ሰሐራ ግጭት አበቃ ብለዋል። ሂል የሰሐራዊ ሰዎች የነጻነት እንቅስቃሴ ያለው አማራጭ በሞሮኮ ስር የምዕራብ ሰሐራዊ ግዛት የሚኖራትን አንዳች ሉዓላዊ አስተዳደር መቀበል ብቻ ነው የሚል አቋም አላቸው። ምዕራብ ሰሐራዊ የሞሮኮ ግዛት ናት የሚል እውቅና በመስጠት ፈረንሳይ ብቸኛው ሀገር አይደለችም። ስፔን ከሁለት ዓመታት በፊት ቀደም ብላ ተመሳሳይ እርምጃ ወስዳለች። ፕሬዚደንት ዶናልድ ትራምፕ ስልጣን ላይ ሳሉ ሞሮኮ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ስትጀምር በልዋጩ አሜሪካ የራባትን ንጉሳዊ መንግስት የሚያረካ አቋም ወስዳለች። የመካከለኛው ምስራቅ፣ በርካታ የአፍሪካ እና የላቲን አሜሪካ ሀገራትም ምዕራብ ሰሃራ የሞሮኮ አካል ናት ብለው እውቅና ሰጥተዋል። የዛኑ ያክል ግን በርካታ ሀገራት የፖሊሳሪዮ ግንባርና የሰሃራዊ ሰዎች ለነጻነት ለሚያደርጉት ትግል ድጋፍ ይሰጣሉ። ይሁንና ይሄኛው ድጋፍ እየተቀዛቀዘ ነው። የተባበሩት መንግስታት ለሞሮኮም ሆነ ለፖሊሳሪዮ ግንባር አቋሞች እውቅና አይሰጥም። ድርጅቱ የሰሃራዊ ሰዎች የዕጣ ፈንታ ለመወሰን በተባበሩት መንግስታት የሚመራ ህዝበ ውሳኔ እንዲካሄድ ይደግፋል። ስፔን እና ፈረንሳይ አቋማቸውን ቢቀይሩም በርካታ የአውሮፓ ሀገራትም ጉዳዩ በህዝበ ውሳኔ እንዲቋጭ ይሻሉ። መቀመጫውን በለንደን ያደረገው አዙር ስትራቴጂ የጂኦ ፖለቲካና ደህንነት ጉዳዮች ዳይሬክተር አሊስ ጋወር ለዓመታት ገለልተኛ የነበረችው ፈረንሳይ አቋሟን የቀየረችው የምዕራብ ሰሃራን ውዝግብ ለመፍታት ካላት ቁርጠኝነት እንዳልሆነ ያስረዳሉ። ምዕራብ ሰሃራ ወደ አውሮፓ ለመሻገር የሚፈልጉ ስደተኞች ዋነኛ መነሻ መሆን በመጀመሯ ንጉስ መሐመድ አምስተኛ ቁጥጥር እንዲያደርጉ ፈረንሳይ ትሻለች። ከዚህ በተጨማሪ ፈረንሳይ በጦርነት የተዘፈቁት ሊቢያ እና ሱዳን በሚገኙበት ቀጠና የኃይል ክፍተት እንዲፈጠር አትሻም። የፈረንሳይ እውቅና በተጨባጭ የሚኖረው ተጽዕኖ የተወሰነ ነው። የምዕራብ ሰሃራ ግዛት ሰዎች የራሳቸው ሉዓላዊ ስልጣን እንዳላቸው የሚያረጋግጠው የዓለም አቀፍ ሕግ ውሳኔ እንኳን የሰሃራዊ ሰዎች ነፃነታቸውን ለማረጋገጥ የሚያደርጉትን ግፊት ወደፊት አላራመደም። የተባበሩት መንግስታት እቅድ መዘግየት በተግባር የሚኖረው ለውጥ ትንሽ እንዲሆን አድርጎታል። የሳህራዊ ሰዎች አሁንም ነፃ ለመውጣት ግፊት እያደረጉ ነው። አለም አቀፉ ማህበረሰብ ምንም አይነት አቋም ቢከተል ይህ ይቀጥላል። አልጄሪያዊው የፖለቲካ ተንታኝ ዘይነ ላብዲን ጊቡሊ የፖሊሳሪዮ ግንባር ከረር ያለ አቋም ሊከተል እንደሚችል ስጋት አላቸው። ጉዳዩን የሚያወሳስበው ዘይነ ላብዲን እንደሚሉት ከአልጄሪያ አቋም ጋር በጥብቅ የተቆራኘ መሆኑ ጭምር ነው። የፖሊሳሪዮ ግንባር አማራጮች እየተወሰኑ በመሄዳቸው የማይመጣ ዲፕሎማሲያዊ መፍትሄ ከመጠበቅ ይልቅ ወታደራዊ ዘመቻውን ማጠናከር ተገቢና የበለጠ ጠቃሚ ነው ብሎ የሚወስንበት ወቅት ላይ መድረሳችን በጣም ግልጽ ነው። አንዳንዶቹ ጉዳዮች አልጄሪያ በቀጠናው ካላት ጂኦፖለቲካዊ ጥቅም ጋር የተሳሰሩ ናቸው። አንዳንዶቹ እንዲያውም ከአልጄሪያ ብሔራዊ ደህንነት ጋር የተገናኙ ጭምር ናቸው። ሪቲ ሰሃራዊ የዜና አገልግሎት እንደዘገበው የፖሊሳሪዮ ግንባር በሞሮኮ በኃይል የተያዘው የምዕራብ ሰሐራን ሁኔታ መፍታት የሰሃራዊ ሰዎችን የራስን ዕድል በራስ የመወሰን መብት የሚያረጋግጡ የዓለም አቀፍ ሕጋዊ ውሳኔዎች ጥብቅ ትግበራ እንደሚፈልግ አረጋግጧል። ላለፉት 50 ዓመታት በአልጄሪያ መጠለያ ካምፖች የሚኖሩ 173 ሺህ ገደማ የሰሃራዊ ሰዎች ራስ ገዝ ግዛት መመስረት እንደ አማራጭ አስባሉ። አልጄሪያ በበኩሏ ዲፕሎማሲያዊ ጫናዋን አጠናክራለች። በፓሪስ የነበሩት የአልጄሪያ አምባሳደር ወደ ሀገራቸው እንዲመለሱ የታዘዙ ሲሆን ፈረንሳይ በግዳጅ እየጠረነፈች የምትመልሳቸውን አልጄሪያውያን ስደተኞችም አልቀበልም ብላለች። አልጄሪያዊው የፖለቲካ ተንታኝ ዘይነል አብዲን እንደሚሉት ይህ ፈረንሳይ ሞሮኮን በመደገፏ የተሰጠ የአጽፋ እርምጃ ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸት የበቀለነኝ ጥና አይስጥልኝ።